ሲዳማ ክልል ከሆነ ወዲህ የመጀመሪያ የሆነውን አስር ነጥብ ሰባት ቢሊዮን ብር አመታዊ በጀት የክልሉ ምክር ቤት አጸደቀ። በበጀት አመቱ በክልሉ የተረጋጋ ሁኔታና ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች እንደሚከናወኑ የክልሉ ፕሬዝዳንት አቶ ደስታ ለዳሞ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ሰኔ 27 2012 ዓ ምት ክልላዊ መንግስት ተመሰረተው የሲዳማ ክልል ምክር ቤት የክልልነት ስልጣን ከተረከበ በኋላ ለመጀመሪያ ጊዜ ባካሄደው መደበኛ ጉባኤ ስራውን ጀምሯል። ምክር ቤቱ ቅዳምና ይሁድ ባካሄደው አንደኛ ዓመት ስራ ዘመን አንደኛ መደበኛ ጉባኤው በተለያዩ ጉዳዮች ላይ ይመክሯል፣ ውሳኔዎችም አስተላልፈዋል። የ2013 ዓ ምት የክልሉ በጀትም 10 ቢሊዮን 725 ሚሊዮን አንድ መቶ አርባ ሁለት ሺህ ብር እንደሆነ የወሰነ ሲሆን በጀቱ ከፌዴራል መንግስትና ከውስጥ ገቢ የተገኘ መሆኑ ተገልጧል። በውሳኔ ህዝብ ህዳር አስር ሁለት ሺህ አስራ ሁለት ዓ.ም የተመሰረተውና የኢትዮጵያ ፌዴሬሽን አባል የሆነው አስረኛው የሲዳማ ክልል መንግስት ከአንድ አመት በፊት አመታዊ በጀቱ ከአምስት ነጥብ አንድ ቢሊዮን ብር አይዘልም ነበር። የሃዋሳ ከተማን ጨምሮ አመታዊ በጀቱም ሰባት ነጥብ ሁለት ቢሊዮን ብር ገደማ መሆኑም ይታወቃል። የክልሉን አመታዊ እቅድ ለምክር ቤቱ ያቀረቡት የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ክልሉ የተመደበለት አስር ነጥብ ሰባት ቢሊዮን ብር ጭማሪ እንዳለ ገልጠው ከክልሉ የወጪ ፍላጎት አኳያ የውስጥ ገቢን በመጨመር ከተመደበው በጀት ሀምሳ በመቶ የሚሆነውን በካፒታል በጀት ላይ በማዋል የህዝቡን የመልማት ጥያቄ ለመመለስ የክልሉ መንግስት ይሰራል ብለዋል። የሲዳማ መረጃ ሀዋሳ ከተማ ጨምሮ በደቡብ ክልል በተዘጋጀው ቀመር ውስጥ ነው የምንገኘው። ያ ግን የሲዳማ አዲሱ ክልል ቆዳ ስፋቱን መሰረት ያደረገ ደቡብ ውስጥ የነበረው ድሻ በቀመሩ ምን ያህል ነው የሚለው የፖለቲካ ውይይት ነው የተደረገው እዛ የደቡብ ክልል ድርሻው ነው ተብሎ የታሰበውን ያህል ከፈደራሉ ቀጥታ የምናገኝበት ሁኔታ ነው የሆነው። እና ምናልባት ወደፊት የራሱ ቀመር እንደ ሀገርም በአዲስ መልክ ቀመር ሊሰራ ይታቀድበት ወቅት ላይ ስለምንገኝ ቀመሩ ከተሰራ ፍታሪ የሆነ ከዚህ የሚጨምር ይቀንስ የሚችል ግን የሀብት ክፍፍል ይኖራል እንደሚለው አጠቃላይ ታሳቢ አድርገን ዛሬም ላይ ያን ያህል የሚያወዛግብ አላለም ማሰጣቱም የለንም። አሁን የበጀቱ ትኩረት ያ ትንሽም ቢሆን መሰረታዊ ችግሮችን በሚቀፍበት አግባብ ለመመደብ ሞክረ። ለምሳሌ በክልል ማዕከል ከቀረው ከጠቅላላ በጀቱ ሀምሳ ፐርሰንቱ በመደበኝ በካፒታል ላይ እና 50 ፐርሰንት ብቻ በደሞዝ፣ በስራ ማስገጃ፣ በነዳጅ፣ በአበል፣ በውጪዎች ላይ እንደወጣ ያደረግ ነው። ከክልል ላይ ከጠቅላላ ሀብት ወደ 27 ፐርሰንት የሚሆን ካርቸዋል አዳዲስ አደረጃጀቶችንም የሚመልስ ይሆናል። ነገር ግን ያንን ሁሉ ሰብሰብ አድርገን ወደ ካፒታል በጀት ላይ መሰረታዊ በሆን በመንገድ ስራዎች ላይ መሰረታዊ በሆኑ በውሃ አቅርቦትን አገልግሎት ላይ በጤና ተቋሞቻችን በሚያቀርቧቸው ስራዎች ላይ ምቹ ሁኔታ ለመፍታ ትምህርት፣ ቴክኒክና ሙያ ኮሌጆቻችን እያሉ፣ ግብርና ወዘተ ድህነት ተኮር የሆኑ ተቋማትንም በመለየት እዛ ውስጥም የሚሰራው ስራ ከመደበኛና በጊዜያዊነት በሚወጡ ወጪዎች ይልቅ ዘናፊ ሀብት እየፈጠረ የሚሄድ ላይ አቶ ደስታ በእጅቱ ያለ አግባብ እንዳይባክንም ከተለመደው የተለየ ክትትል እንደምደረግበትም ተናግሯል። ስለዚህ የሚመደበው ገንዘብ የጥቂቶች ሲሳይ እንዳይሆን የብዙዎቹን ችግር ሳይፈታ እንዳይቀር እንዴት ተዋክተን እያንዳንዷ ሳንቲም በታለመለት ዓላማ ውላ የህዝብን ህይወት እንድትቀይረው የሚል ከፍተኛ ትኩረት የተሰጠንበት ነው። በዚህ አግባብ ያለ ምሕረት ያደረገ ችግሮችን እየለየን እየፈታን የሚጠየቀውን ተጠያቂ እያደረገን አስቀድመንም ግንዛቤ እየፈጠርን ወደዚህ አይነት ችግር ውስጥም ተንሸራቶ የሚገባ መንግስት ሰራተኛ ኃላፊ ጭምር ቁጥር በመቀነስ እየተዋጋን ለመሄድ ተዘጋጅተናል። ፕሬዚዳንቱ በተያዘው በጀት ዓመት በክልሉ ሁሉም አካባቢዎች አሁን የሚታየው የተረጋጋ ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች ይከናወናሉ ብለዋል። ለዚህም በሁሉም አስተዳደራዊ እርከኖች ህዝቡ በቀጥታ የሚሳተፍባቸው ማህበረሰብ አቀፍ የሰላም ኮሚቴዎች የሚደራጁ ይሆናል ነው ያሉት። የጸጥታ ተቋማትና አባላቶችን አቅም የመገንባትና የማጠናከር ስራዎች ትኩረት ተሰጥተው ይሰራባቸዋል ያሉት አቶ ደስታ ይህ ህዝባዊ መሰረት ያለውና ሰላማዊ ሁኔታን በመፍጠር ለነዋሪዎችም ሆነ ለልማት የሚመች ክልል ለማድረግ ያስችለናልም ብለዋል። በክልሉ ፍርድ ቤት ፕሬዚዳንት በአቶ ደመሰዶላቻ የቀረበለትን ከወረዳ እስከ ክልል ማዕከል በሚገኙ ፍርድ ቤቶች ውስጥ የሚሰሩ ሁለት ሴቶች ያሉበትን የሃያ አራት ዳኞች ሹመት በማጸደቅ የምክር ቤቱ መደበኛ ጉባኤ ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም